ገዢው ኢህአደግና አጋሮቹ የግንቦት 16ቱን ምርጫ መቶ በመቶ ለማሸነፍ 547ቱን የፓርላማ መቀመጫዎች ሙሉ በሙሉ ለመቆጣጠር የአንድ የምርጫ ክልል ውጤት ብቻ ይጠብቃሉ ሲል ይንደረደራል። የዕለቷ ቢረስ የምርጫውን አጠቃላይ ውጤት ዛሬ ይፋ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ ኢህአደግና አጋሮቹ ከ547 የፓርላማ መቀመጫዎች አምስት መቶ አርባ ስድስቱን ማሸነፋቸውን ነው ያመለከተው። ውጤቱ እየተጠበቀ ያለው ብቸኛው የግል ፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋ ኪልቦጎ አካ የምርጫ ክልል ነው። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ ብሔራዊ የምርጫ ቦርድ ዛሬ ይፋ ያደረገው አጠቃላይ ውጤት ቀደም ሲል የተገለጸውን ጊዜያዊ ውጤት ያጠናከረና ከአንድ በስተቀር የሁሉም የምርጫ ክልሎች ውጤት የታወቀበት ነው። ውጤቱን ይፋ ያደረጉት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና፣ ኢህአዴግ በተወዳደረባቸው የምርጫ ክልሎች ሁሉ ማሸነፉን አብራርተዋል። ለዚህ ተወካዮች ምክር ቤት የኢትዮጵያ ህዝቦች ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች አሉት። በጠቅላላ 52 የፖለቲካ ፓርቲዎችና ዘጠኝ የግል ጩዎች በ547ቱ ላይ ተወዳድረዋል ከነኚህ ውስጥ ኢህአዲግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በ500 ወንበሮች ላይ ማለትም በትግራይ በ38 በአማራ በ137 በኦሮሚያ በ178 በደቡብ ብሔር ብሔረሰቦች እና ሕዝቦች በ122 በሀራሪ በአንድ በአዲስ አበባ በሀያ ሦስት በድሬዳዋ በአንድ ተወዳድሮ ዋጋ ካለው 33 ሚሊዮን 201 ሺ 969 ድምፅ ውስጥ 27 ሚሊዮን 347332 332 ወይም 82 ነጥብ 4 ከመቶ ድምጽ በማግኘት በሁሉም ላይ አሸንፏል። እናም ኢህአዴግ ለ501 የፓርላማ መቀመጫዎች ተወዳድሮ አምስት መቶውን ማሸነፉን ነው ፕሮፌሰር መርጋ የገለጹት። የአንደኛው የምርጫ ክልል ውጤት ገና እየተጠበቀ ነው። በአፋር፣ ሶማሌ፣ ጋምቤላና ቤንሻንጉል ጉሙዝ ክልሎች ኢህአዴግ እጩዎች አያቀርብም። በእነዚህ አካባቢዎች የሚወዳደሩት ክልሎቹን የሚያስተዳድሩት ኢህአዴግ አጋር ብሎ የሚጠራቸው ድርጅቶች ናቸው። እናም የቀረውን አርባ ስድስት ወንበር እነዚሁ ድርጅቶች ማሸነፋቸው በዛሬው መግለጫ ተመልክቷል። እስካሁን በተገለጸ ውጤት ኢህአዴግና አጋሮቹ ከአምስት መቶ አርባ ሰባት መቀመጫዎች ቢያንስ አምስት መቶ አርባ ስድስቱን አሸንፈዋል ማለት ነው። ቦርዱ እንዲህ አይነቱን በዝረራ የማሸነፍ ውጤት እንዴት እንደሚመለከተው የተጠየቁት ፕሮፌሰር መርጋ ውሳኔው የህዝቡ ነው ብለዋል። የሕዝቡ ውሳኔ ቦርዱ ቀይሮ ከሆነ ተጠያቂ ነው። የህዝብ ውሳኔ መግለጽ ነው የቦርዱ ስራ። ቦርድ የመረጠውን የስልጣን ምንጭነቱ ስልጣኑን ያለው ወኪሉን መምረጥ ያለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ የመረጠውን ውሳኔ ማውጣት ነው። ኢህአዴግ በትልቅ ልዩነት አሸነፈ። ይህ የህዝብ ውሳኔ ነው። ሌሎች ያገኙት ድምፅ አለ። ይጫናል ብያቸዋለሁ። አሁን ለምሳሌ መድረክ ሁለተኛ ወጥቷል በአገር ደረጃ። በአገር ደረጃ ሰማያዊ ፓርቲ ሶስተኛ ወጥቷል በአገር ደረጃ። ግን አብላጫ ድምፅ ነው የኛ አብላጫ ድምፅ ስለሆነ ኢህአዲግ በተወዳደርባቸው ክልሎች አምስት ክልሎች ትግራይ፣ አማራ፣ ኦሮሚያ፣ ደቡብ፣ ሀረሪ እና በሁለት ከተማ አስተዳደሮች በአዲስ አበባ በድሬዳዋ ደዋ አሸንፏል፣ እና 7 ሚሊዮን በላይ ድምፅ በማግኘት አሸንፏል፣ እና ይሄንን ምንም ማድረግ አይቻልም። የህዝብ ውሳኔ ነው። ቦርዱ ስለፈለገ ስላልፈለገ አይደለም። ህጉ ያከብራል ቦርድ ህግ አስፈጻሚ ነው። ህጉ የምለውን መሰረት አድርጎ አመቺ ሜዳ ምቹ ሜዳ ለሁሉም ፖለቲካ ፓርቲዎች አመቻችቶ አወዳድሮ ህዝቡ በነቂስ ወጥቶ በነቂስ ተመዝግቦ በነቂስ መርጧል። ይህንን ውጤት ይዘን ነው እያለን እናንተ ጊዜ ያቀረብ ውጤቱ ገና ያልተገለጸው ዘጌት ብሎ የተካሄደውና ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋው ጊምቦ ገዋታ የምርጫ ክልል ነው። በዚያም ቢሆን የኢህአዴግ እጩ እየመሩ መሆናቸውን ዘገባዎች አመልክተዋል። ከትናንት በስቲያ የወጣው አዲስ አድማስ ጋዜጣ እንደጠቀሰው የኢህአዴግ እጩ ዶክተር መብራቱ ገብረ ማርያም አርባ አራት ሺ ድምፅ ሲያገኙ በግል የተወዳደሩት ዶክተር አሸብር ወልደ ጊዮርጊስ ያገኙት ዘጠኝ ሺ ነው የቦርዱ መግለጫ እንደጠቆመው ለክልል ምክር ቤቶች በተካሄደው ምርጫም ኢህአዴግና አጋሮቹ ተመሳሳይ ውጤት አስመዝግበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምርጫው ውጤት ህላጭ ቆራጭ አገዛዝን በኢትዮጵያ ህዝብ ላይ ጭኜ መግዛት እችላለሁ የሚለውን መልእክት ኢህአዴግ ያስተላለፈበት ነው ሲሉ የመድረክ አመራር አባል ተናገሩ። ውጤቱ አላስገረመኝም ሲሉ የገለጹት ደግሞ የሰማያዊ ፓርቲ ፕሬዝዳንት ናቸው። መለስካቸው አማህ ከአዲስ አበባ የተቃዋሚዎቹ ምላሽ ይዘዋል ፈላጭ ቆራጭ አገዛዝም በኢትዮጵያ ሕዝብ ላይ ጭኜ መግዛት ይችላለው የሚለውን መልእክት ሁሉም በማሻማ ቋንቋ እንድረዳ ለማድረግ የፈለገ ይመስላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትም ተገኘ የተባለው ውጤት መላምቶችን ያረጋገጠልኝ ነው ሲሉ ይናገራሉ። ከዚህም በላይ ግን ለኔ ውጤቱ አስደንጋጭም ያስገረመኝም አልነበረም ብለዋል። ከምርጫውም በፊት ሰማያዊ ይዞት እንደነበረው ነጻነት ለፍትሃዊ ምርጫ ብለን ምርጫ ማድረግ ወይም የህዝብ አስተዳደር ሊመጣ የሚችለው ከአማራጮች መምጣት ስለሆነ ያንን ለማድረግ ደግሞ ዜጎች ነጻነት እንደሚያስፈልጋቸው የዜጎች ነጻነት አላቸው ማለት ተቋማት ነጻነት አላቸው ማለት ነው። በዛ ደረጃ እንደሆነ አውቀን ነጻነት ለፍትሐዊ ምርጫ ብለንም ዘመቻ የጀመርነው ነው። ነገር ትክክለኛ ፖሊሲያችን እንደነበረ የሚያሳይ ነገር ሆኖ ያየሁት በውጤቱ ግን ብዙ አልተደናገጥኩበትም አልተገረምኩበትም። ዶክተር መረራ ጉዲና አክለውም ምርጫ ቦርድ ጊዜያዊ የምርጫ ውጤት ከገለጸ በኋላ በኋላና ከዚያ ቀደም ብሎም መድረክ ባወጣቸው መግለጫዎች የምርጫውን ሂደትና ድምፅ በተሰጠበት እለትም ያጋጠሙ ችግሮችን አስመልክቶ አቋሙን መግለጹን አስታውሰዋል። የምርጫ ውጤትም ሆነ ሂደት በገለልተኛ አካል ይመርመር ማለቱንም አስምረውበታል። በሌላ በኩል ደግሞ መድረክ የሕዝብ ድምፅ ተዘርፏል ብሎ ትግሉን አያቆሙም ብለዋል። ያንን የህዝብ ድምፅ አትስረቅ ልል የሚችል ህዝብ ተዝናይቶ እስኪመጣ ድረስ ኢህአዴግ ያንን ጨዋታውን ቀጥለዋል። መድረክም ያለው ምርጫ የህዝብ ድምፅ ተሰረቀ፣ በጉልበት ተቀማ ብለን እጃችን አጥፈን ቤታችን ገብተን የምንተኛበት ምክንያት የለም። ህጋዊና ሰላማዊ ትግላችንን እንቀጥላለን። እንግዲህ መድረክ አባሎችም በአጠቀ እስካሁንም ስንገመግም ነበር። ዞሮ ዞሮ ግን ደሞ እንዳልኩኝ እንግዲህ መድረክ ህጋዊና ሰላማዊ ትግሉን ይቀጥላል። ዝርዝር መግለጫ በሰሞኑ መድረክ ያወጣል። አቶ ይልቃል ጌትነትን በበኩላቸው የተገኘው ውጤት የምርጫው ሂደት ውጤት መሆኑን አስታውሰው ነጻነት በሌለበት የሚካሄድ ምርጫ ምርጫ ሊባል እንደማይችል ይናገራሉ። ስለሆነም ይህ ውጤት ለኢህአዴግም ሆነ ለተቃዋሚ ፓርቲዎች ነፃ ምርጫ ለማድረግ ከተፈለገ ምን መሰራት እንዳለበትም ማሳየት የተቻለ ነው ይላሉ። ባለፉት አስር አመታት ከሆነው ነገር አንጻር ሳይ የዛ ውጤት በተግባር ተገለጸ። አፋኝ አዋጆች ወጥተዋል። በዛ አዋጅ መሰረት ነፃ ጋዜጦች ተዘግተዋል። የእምነት ነፃነት የጠየቁ ሰዎች እስር ቤት ናቸው። መፍትሄ ያላገኙም ብዙ ጋዜጠኞች ወይ ተሰደዋል ወይ እስር ቤት ናቸው። ብዙ የፖለቲካ መሪዎች እስር ቤት ናቸው። የዛ ውጤቱ ደግሞ አሁን አንተ እንደምትለኝ 546 ምናልባት ያልታወቀውንም ጨምሮ መቶ ፐርሰንት የማሸነፉ ውጤት የነዛ ሂደቶች ማሳያ እና መገለጫ ነው። ስለዚህ እነዚህ ነገሮች መልክ ይዘው ኢትዮጵያ ወደ ዲሞክራሲ እንድትሸጋገር ከአገዛዝ ከተፈለገ ምን መደረግ ያለበት የሚለውን ጥያቄ ጥሩ የቤት ስራ መስራት እንዳለብን ያሳየኛል ማለት ነው። ምርጫ ቦርድ ምርጫው በተጠናቀቀ በጥቂት ቀናት ውስጥ ይፋ ባደረገው ጊዜያዊ የውጤት ነ መግለጫ 442ቱን የፓርላማ መቀመጫዎች ገዢ ፓርቲና አጋር ድርጅቶች ማሸነፋቸውን ይፋ አድርጎ እንደነበረ አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በምርጫ 2007 ዙሪያ እስካሁን ይፋ ከሆኑ የምርጫ ውጤቶች ያልተገለጸው የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ከገዢ ደይዴን ኢህአዴግ ጋር የተወዳደሩበት የቦንጋ ጊምቦ ጓታ የምርጫ ክልል ነው። ዛሬ ማምሻውን ዶክተር አሸብር ወልደ ጊዮርጊስን ስለ ምርጫው ሂደትና ውጤት አነጋግሬያቸው የሚከተለው ምላሽ ሰጥተዋል። ያደግም ያው በሀገር አቀፍ ደረጃ የህዝብን ይሁንታ አግኝቶ አሳምኖ ያሸነፈ ድርጅት ነው። አሁን ቦንጋ ላይ እኔ የገጠመን ችግር ፓርቲውን ወይም ድርጅቱን ገዢውን ፓርቲ ይገልጸዋል ብዬ አላምንም፣ አልወስድም አንድ ሁለት ግለሰቦች ያቀናበሩት ችግርና በእኔ ምርጫ ክልል የገጠመ ችግር ስለሆነ ቦንጋ ጓዋታ ላይ የተፈጠረውን ችግር ለገዥው ፓርቲ ባመለክትም ለደሄደን ባመለክትም እነሱም ይጸየፉታል፣ የዚህ አይነቱን ችግር መፍትሄ ይሰጡታል የሚል እምነት አለን። በሌላም በኩል ደግሞ ብሔራዊ ምርጫ ቦርድ በየጊዜው ላቀረብኩት አቤቱታዎች ደቀ መንሰለችን ሳይሄድ ፍትህ ሳያጓድል እየተከታተለ ይገኛል። በዋናነት ደግሞ የሀገሪቱን ህገ መንግስትና ያንን ህገ መንግስትን ተከትሎ የወጡት ነዋጆች ተከትዬ መብትን ለማስከበር ከመጨረሻ ውስጥ ለመንቀሳቀስ ብዙ ችግር ነው ብዬም አላስብም፣ ብዙም ችግር ብዬ ነው አላስብም ሲሉ እንግዲህ። ከዚህ ቀደም እርሶ የሚወዳደሩት የገዢው ፓርቲ ኢህአዴግን ፖሊሲ በመቃወም ሳይሆን የመልካም አስተዳደር ችግሮችን በተመለከተ ለመራጮችም ይገልጹ የነበረው ይሄንን ነው። የእርሶ የምረጡኝ ዘመቻ ውስጥ ግን ችግር እንደነበረ በስፍራው ተገኝተን እኛም ተከታትለናል። እና አንድ ሰው በድንጋይ ተደብድቦ ሕይወቱ አልፏል። ቦንጋ ጊምቦጓት አካባቢ አስራ ሶስት ሰዎች መቁሰላቸውን በድንጋይ ተደብደበው ተመልክተናል። ይህን ሁኔታ ሲመለከቱ ምርጫው ሂደቱ ፍትሐዊ ነው የሚያስብል ነው? እኔ በአጋጣሚ ሆኖ ውጭ ሀገር ነው የነበርኩት እንደነገርኩ፣ ችግሮች በምርጫው ሂደት ብሔራዊ ምርጫ ቦርድን አረጋግጦ ምርጫውን ሳስፔንድ ያደረገበትን ምክንያት ምርጫ ለማካሄድ ሁኔታዎች አልተሟሉም በሚል ስለሆነ፣ አሁን አንዳንድ ጉዳዮች በህግ ደረጃ የተያዙ ስለሆነ እዚያ ውስጥ ገብቶ መናገሩ የህጉ ያው ሂደት ላይ የፍትህ ሂደቱ ላይ ተጽዕኖ እንዳያሳድር በሚል ሬዘርቬሽን ይኖረኛል። በተረፈ ግን ችግሮች ስለነበሩ ያ ብሔራዊ ምርጫ ቦርድ ምርጫውን ላልተወሰነ ጊዜ አግዶት ነው፣ ከዚያ ጊዜ ሲያገኝ ማካሄድ የቻለው። የምርጫውን ውጤትስ እንዴት ነው የሚመለከቱት? ለምርጫ ቦርድ ያቀረባችሁት አቤቱታዎች አሉ ወይስ ውጤቱን በጸጋ ነው የተቀበላችሁት? አንዳንድ ጋዜጦች እንዲያውም ዶክተር አሸብር ወልደ ጊዮርጊስ በስፋት ተሸንፈዋል እያሉ እየዘገቡ ነው። ችግሮች እንደነገርኩህ፣ በዚህ በእኔ ምርጫ ጣቢያ በወንጋ ገዋታ ምርጫ ጣቢያ ላይ ያጋጠሙ ችግሮችን፣ የነበሩ ውጥረቶችን፣ ከምርጫ ስርዓት የወጡ ጉዳዮችን በሀገር ደረጃ የተካሄዱት ምርጫዎች ሊገልጹ የማይችሉ በዚህ አካባቢ በልህ የተሰሩ ጥፋቶችን አቅርበናል አቅርበናል። ምንድን ናቸው እነሱ? ለአድማጭም ለአካባቢዎት ድምፅ ለሰጠውም ህዝብ ለመግለጽ ያህል ያዳምጣሉ እነርሱም እና ምንድን ናቸው እነዚህ በድር እዚህ ላይ ክስ ካቀረብኩ በኋላ ሚዲያ አግኝቻለሁ ብዬ ብናገር ባያዝ ላደርግ ይችላሉ። ሌላውን ወገን ፌርም አይሆንም። ስለዚህ ያቀረብኳቸውን አቤቱታዎች በጥቅሉ አቅርቤያለሁ በኋላ ግን ይፋ የማድረግ ቢሆን ነው ትክክል የሚሆነው። መልካም ውጤቱን አስመልክቼ አንስቼ ነበር አስቀድሜ ጥያቄ። የሚያሸንፉ ይመስሎታል? ማሸነፍማ በትክክል አሸንፋለሁ። ለምን አላሸንፍም? ውጤቱ ግን ያን ያመለክታለ። ከአሁን የደረሰ ምንም አይነት መረጃ የለም። እነቱ ለመናገር እኔ የወጣሁት ከቦንጋ ሰኞ እሑድ ዕለት ምርጫ ሌሌት ስልክ የሌለበት ቦታ ነው። ጓታ እንግዲህ ቦንጋ ሄደህ ከሆነ ሩቅ ቦታ ነው፣ ስልክ የማይገባበት የማንገናኝበት ቦታ ነው። ሰባው ፐርሰንት ድምፅ ያለበት ቦታ ላይ ወደዚህም አካባቢ አምሽተው ነው ብዙዎች የወጡት። ሌሊት ነው የወጣሁት ከቦንጋ ከቦንጋ ስወጣ፣ ሰኞ ዕለት ነው አዲስ አበባ የገባሁት። ምክንያቱም ለአቤቱታ የተወሰነ ጊዜ ገደብ ስለሆነ የያዝኳቸው መረጃዎች ይዤ ሌሎችም ከኋላ እንዲከተሉ አድርጌ ነው ምክንያቱ የምርጫውን ሂደት ከቀኑ ጀምረው ሲከታተል ስለነበረና የተፈጠሩት ሁኔታዎች ለየትኛውም ወገን የማይበጁ ናቸው ብዬ ስለማስብ፣ ይህ ወደ አቤቱ ለማቅረብ ነበረ የተፋተንኩት እና የደረስኩት እንግዲህ፣ በስተ መጨረሻ። ዶክተር አሸብር እኔም ቦንጋ ተገኝቼ የዝግጅት ክፍላችን ሰፋ ያሉ ዘገባዎችን ሲያቀርብ ነበረ። ደረሱ የተባሉ የድብደባዎችን ግድያዎችንም የተመለከቱ ዘገባዎች፣ ምርጫው መራዘሙን የተመለከቱ ዘገባዎች አቅርበናል። በዚያን ወቅት የእርስዎን የምረጡኝ ዘመቻ ውስጥ በበጎ ፈቃድ ያገለግሉ የነበሩ በርካታ ሰዎችን ስናነጋግር ዶክተር አሸብር ወልደ ጊዮርጊስ በአጠቃላይ የኢህአዴግን ፖሊሲ ተቃውሞም አይደለም በዚህ ምርጫ ውስጥ የገቡት። ነገር ግን ለዛ እንኳ በር አልተከፈተም፣ ድብደባ ይደርስብናል፣ ቤቶች ይቃጠላሉ፣ ይሄው በድንጋይ ተደበደብን ሲሉ ነበር። እርስዎ አጠቃላይ ሁኔታው እንዴት ነው የሚያዩት? ስለ ጉዳዩ የማውቃቸው ነገሮች አሉ፣ ግን በህግ ሂደት ላይ ያለ ጉዳይ ስለሆነም፣ ምክር ቤት አባል ነኝ ህግ ምን እንደሆነ በዚህ ደረጃ ያለን ነገር አሁን እዚያ ውስጥ ገብቼ ብናገር ትክክል አይመጣም። ከዚህ በአጠቃላይ ግን በእኛ አካባቢ ምርጫው እንድራዘም ያደረጉ ምክንያቶች አሉ። ቦርዱም ቸልተኛ ሳይሆን ጉዳዩን ትኩረት ሰጥቶ ሲከታተል ቆይቷል። ከዚያም በኋላ ውሳኔዎች እዚያ ላይ ከባድ ውሳኔ ነው። በሀገር ደረጃ ምርጫን ሰስፔንድ ማድረግ ትልቅ ውሳኔ ነው። የዚህ አይነት ውሳኔ በቁርጠኝነት ቦርዱም የደረሰበት ስለሆነ ይህንን ጉዳይ ቦርዱም እንደያዘው ቢይዘው እና የፍትህ አካሉም የህግ አካሉም ይህንን ጉዳይ እስከ መጨረሻው ተከታትሎ ለህዝቡ ስለሚያሳውቀው አሁን እዚያ ጋር የእኔ ኢንተርቬንሽን የፍርድ ሂደቱን የማጣራት ሂደቱን እንዳያዛባ ክምል ነው ሪዘርቬሽን የሚመረጥ የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ።